የቱሪዝም ካርታው ከ100 በላይ ታሪካዊና ልዩ አሰራር ያላቸው አብያተ ክርስቲያናት ነጃሽን ጨምሮ በመቀለና ሌሎች የትግራይ ክልል ከተሞች የሚገኙ ጥንታዊ መስጊዶች፣ በደቡብ ትግራይ የሚገኝ የእስልምና ሃይማኖት ስፍራ፣ ማዕድናት እንዲሁም ሌሎች ሀብቶች ያካተተ መሆኑ አዘጋጁ ይናገራል። የካርታው አዘጋጅ አቶ አንዶም ገብረየሱስ እንደሚለው አዲሱ የቱሪዝም ካርታ በቱሪስቶችና ሌሎች አካላት የነበረው የመረጃ ክፍተት የሚሞላ መሆኑ ይገልጻል። ወጥ የሆነ አንድ ኢንፎርሜሽን በቀላሉ ለሁሉም ማዳረስ አለብን ብለን ስላሰብን ነው የምናደርስላቸው ቦታዎች፣ አንደኛ ጎብኚዎች አሉ፣ ቱር ጋይዶዎች አሉ፣ ትምህርት ቤቶች አሉ። በሁለት ቋንቋ ነው የተዘጋጀው፣ በእንግሊዝኛና በትግርኛ ለትምህርት መሳሪያ የሚያገለግል በተመጣጣኝ ዋጋ የሚቀርብ ወይም በነፃ የሚቀርብ መሳሪያ መማሪያ የለም ብዙ ጊዜ። ስለዚህ ከትምህርት ቤት ጀምሮ እስከ ጎብኚ እስከ አስጎብኚ ሁሉም አንድ አይነት ኢንፎርሜሽን እንዲኖሯቸው ስለምናስብ ለዛ ያዘጋጀ ነው። አዘጋጁ አቶ አንዶም ገብረ ኢየሱስ፣ ይህ አዲስ የቱሪዝም ካርታ እስካሁን ስራዎች የተለየ የሚያደርገውን ይዘት ይገልጻል በደንብ የማይታወቁ ሎካል የሆኑ አንድ አካባቢ ብቻ የሚታወቁ የያዘ ነው። ከዛ በተጨማሪ የተፈጥሮ ሀብት ቦታዎች አሉ ማለት ቅርሶች አሉ፣ ወይም ለኢንቨስትመንት የሚጠቅሙ ሀብቶች አሉ። ለምሳሌ ወርቅ የት ይገኛል? የሀብት እንስሳ የት ይገኛል? ሁሉም እንደዚህ አይነት ነገሮች የተፈጥሮ ሀብቶችም ጭምር ተካተዋል። የቱሪዝም ካርታ የማዘጋጀት ስራ በኢትዮጵያ በቅርቡ የተጀመረ ስራ መሆኑ የገለጹልን በትግራይ ክልል ባህልና ቱሪዝም ቢሮ የብቃት ማረጋገጫ ዳይሬክቶሬት ዳይሬክተር አቶ የማነ ኃይሉ ይህ አዲስ የትግራይ ክልል የቱሪስት ካርታ ከዚህ በፊት ከቀረቡ የተቻለ ነው በማለት በቱሪዝም ኢንዱስትሪ እድገት ላይ የራሱ አስተዋጽኦ ይኖራል ተብሎ እንደሚጠበቅ ይገልጻሉ። ተዘጋጅቶ ያለው የቱሪዝም ካርታ በርካታ ጠቀሜታዎች ያሉት ሲሆን አንዱ በትግራይ ውስጥ ያሉ ሁሉም መስህቦች በሚገባ ለይቶ ያስቀምጠ ነው። ሌላው እጅግ በጣም ጥልቅ የሆኑ መረጃዎች የያዘ ነው። ካርታው ለቱሪስቶች ምቹ ሁኔታ የሚፈጠር ነው ብለን እንገምታለን። የክልሉ የቱሪዝም ገቢውም ከፍ በማድረግ የራሱን አስተዋጽኦ ይኖረዋል ብለን እንገምታለን። በአጠቃላይ የቱሪዝም ካርታው እጅግ በጣም አስፈላጊ ነው። የካርታው አዘጋጅ አቶ አንዶም ገብረየሱስ በቀጣይነት ስራው በዘመነ መልኩ ለማቅረብ እንደሚጥሩ ይናገራሉ። መጀመሪያ በወረቀት ሁሉም ጋር ማዳረስ ነው እቅዳችን። ዲያስፖራም ይሁን አገር ውስጥ የሚኖር ይሁን ሁሉም ጋር በወረቀት ማዳረስ ነው። ከዛ የተሻለ የሚሆነው ደግሞ ሁሉም ሰው በሞባይሉ በስልኩ ላይ የሚያገኘው አፕሊኬሽን ነገር ሰርተን ኦርድ ጨርሰናል። ካርታው ወደ አፕሊኬሽን ቀይረነዋል። በሙከራ ደረጃ ላይ ነው፣ ቴስት እየተደረገ ነው። ያንን ስንጨርስ የተወሰኑ ባለሙያዎች ያስፈልጉናል፣ የተወሰነ በጀት ያስፈልገናል። ያንን ካሰባሰብን በኋላ ወደ ሞባይል አፕሊኬሽን ቀይረዋለን። ወደ ዌብ አፕሊኬሽንም እየቀየርነው ነው። በሞባይል ብቻ አክሰስ እንዲደረግ ሳይሆን ኮምፒውተር ላይ ላይ ማንም ሰው ኮምፒውተሩ ላይ ኢንተራክቲቭ የሆነ የአክሱም ሀውልት ላይ ክሊክ ሲያደርግ ስለ አክሱም የበለጠ ኢንፎርሜሽን የሚሰጠው አይነት አፕሊኬሽን በሞባይልም በኮምፒውተርም ዌብ ቤዝድም በማድረግ እየሰራ ነው ነው ከትንሽ ጊዜ በኋላ ያው ጥቅም ላይ ይውላል ብለን እናስባለን። የትግራይ ክልል ባህልና ቱሪዝም ቢሮ መረጃ እንደሚያመለክተው ባለፉት 9 ወራት ከ71000 በላይ ቱሪስቶች ክልሉን የጎበኙ ሲሆን ከእነዚህም ከ98 ሚሊዮን ዶላር በላይ ገቢ መገኘቱ ይገልጻል። ለዲደብልዩ ዘገባ ሚሊዮን ኃይለስላሴ መቀለ።